ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። ወቅቶች ተፈራርቀው በልግ ከቅዝቃዜ ጋር አውስትራሊያ ውስጥ ዘልቋል። የጉንፋን ክትባት ፕሮግራምም በቅርቡ ይጀምራል። ብዙዎቻችንም እንከተባለን። የአውስትሬልያ ኢንፍሉዌንዛ ቅኝት ሪፖርት እንደሚያመለክተው ከሆነ ባለፈው ዓመት የተከተቡ ሰዎች ቁጥር በአራት ፐርሰንት ከፍ ብሏል። ምንም እንኳን የጉንፋን ክትባትን ዕድሜያቸው ከስድስት ወራት በላይ የሆኑ ሰዎች ሁሉ እንዲወስዱ ቢመከርም ልብ ሊባሉ የሚገባቸው ነገሮችም አሉ። የ2016 ብሔራዊ ክትባት ፕሮግራም በወርሃ ኤፕሪል ይጀምራል። በ2015 የአውስትሬሊያ ኢንፍሉዌንዛ ቅኝት ሪፖርት ሐዝ መሠረት 11ሺህ የኢንፍሉዌንዛ ህሙማን መመዝገባቸውንና በአብዛኛውም ተጠቂዎች ዕድሜያቸው ከአምስት እስከ ዘጠኝ የሆኑ ሕፃናትና ከ85 ዓመት በላይ ዕድሜ ያላቸው አረጋውያን መሆናቸውንም አስታውቋል። የብሔራዊ ክትባት ምርምርና ቅኝት ማዕከሉ ገዲብ የሕክምና ሳይንቲስት ኬቨን ይን ስለ ጉንፋን መስፋፋትና የላቦራቶሪ ሙከራዎች ሂደት ሲናገሩ ለመስፋፋቱ ምክንያቶች አንደኛው በቅርብ ዓመታት ውስጥ ጉንፋን ይሆናል ብለን በጠረጠርነው ላይ ተጨማሪ የሆነ በርካታ የምርምር ሙከራዎችን አካሄድናል ካፍንጫና ከጉሮሮ ተወስዶም ወደ ላቦራቶሪ ተልከዋል ላቦራቶሪ ውስጥም የተወሰኑ ቴክኒኮችን በመጠቀም የመስፋፋቱ ሰበብ የጉንፋን ቫይረስ መሆኑንና አለመሆኑን እንለያለን ህመሙ ተጨማሪ የምርምር የገንዘብ ድጎማ በማግኘቱም በቅርብ ዓመታት ውስጥ በርከት ያሉ የምርምር ሙከራዎች ሲካሄዱ የምናየው ለዚህ ነው ሲሉ አስረድተዋል። የአውስትሬሊያ ክትባት ቅኝት ጥብቅ በመሆኑም ማናቸውም ክትባት በቅድሚያ መመዘኛዎችን ማለፍና ይሁንታን ከፈዋሽ ዕቃዎች አስተዳደር ማግኘት አለበት። እንዲያም ሆኖ የኢንፍሉዌንዛ ክትባት ከሌሎች ክትባቶች በተለየ መልኩ በየዓመቱ የይሁንታ ፈቃድን ማግኘት ይኖርበታል። ይህ ለምን እንደሚያስፈልግ ኬቨን የን ሲገልጡ፣ ሁለት ምክንያቶች አሉት። ቫይረሶቹ ራሳቸውን በየጊዜው ስለሚለዋውጡ ክትባቱም እንዲሁ ከቫይረሱ ተከታቢውን መከላከል እንዲችል በየዓመቱ እድሳት ያሸዋል። ሁለተኛው ምክንያት የጉንፋን መከላከያ ክትባት በዝግታ እየቀነሰ መምጣት ነው። ዕድሜያቸው ከስድስት ወራት እስከ ዘጠኝ ዓመታት ያሉ የመጀመሪያ ጊዜ ተከታቢዎች በአራት ሳምንት ርቀት ልዩነት ለሁለት ጊዜያት መከተብ ያሻቸዋል። ይህም ጽኑ ሕመም ያለባቸውን ይመለከታል ብለዋል። ኬቨን የን የጉንፋን መከላከያ ክትባት አይነቶች ሁለት አይነት ስለመሆናቸውም ሲያስረዱ ከዚህ ዓመት ጀምሮ አውስትራሊያ ውስጥ ሁለት ዓይነት ክትባቶች ይኖሩናል፤ ትራይቫለንት እና ኳድሪቫለንት ክትባቶች። ሁለቱ ክትባቶች መካከል ያሉት ልዩነቶችም ትራይቫለንት ከሶስት ዓይነት የጉንፋይን ቫይረስ የሚከላከል ሲሆን፣ ኳድሪቫለንት ከአራት ዓይነት የጉንፋይን ቫይረስ ይከላከላል። ኳድሪቫለንት በእጅጉ ብርቱ መከላከያ ያደርጋል ብለን እናምናለን። ኳድሪቫለንት ክትባትን በወቅቱ አግኝተው መከተብ ካልቻሉ ትራይቫለንት ክትባትን መከተቡ ማለፊያ መከላከያ ይሆናቸዋል ብለዋል። የበልጉ ወራት የጉንፋን መከላከያ ክትባትን ለመውሰድ ተመራጭ ጊዜ መሆኑንም ሲጠቁሙ የጉንፋን መከላከያ ክትባትን ለመከተብ በልግ ተመራጭ ጊዜ ነው። የጉንፋን ወቅት ከመድረሱ በፊት ክትባቱ እንዲሠራ በቂ ጊዜን ይሰጣል። በበልግ ወራት መከተብ ሳይችሉ ቢቀሩ እንኳ አልፎም ቢሆን የመከላከያ ክትባቱን መውሰዱ ጠቃሚ ነው። ብሔራዊ የመከላከያ ክትባቱ ፕሮግራም በአገሪቱ ውስጥ እንዳመችነቱ በማርችና ኤፕሪል ላይ ይጀምራል፣ በማለት ሰዎች የመከላከያ ክትባትን ከመውሰድ እንዳይዘናጉ ያበረታታሉ። የኢንፍሉዌንዛ ክትባቶች በክሊኒኮችና በየቀዬው ባሉ የጠቅላላ ሕክምና ሐኪሞች በሚገኙበት ይሰጣል። ኬቪኒን አውስትራሊያ ውስጥ ሕይወት ያለው ቫይረስ በክትባትነት እንደማይሰጥና የተወሰኑ ሰዎች ክትባቱን ከወሰዱ በኋላም የጉንፋን ስሜት ሊሰማቸው እንደሚችል ሲያብራሩ፣ እዚህ አውስትራሊያ ውስጥ ተመዝግቦ ያለ ክትባት ሕይወት ያለው ቫይረስ የሚከትብ አይደለም። እኛ አገር ውስጥ ለመከላከያ ክትባትነት የምንጠቀመው የሞተ ቫይረስን ነው። የተወሰኑ ሰዎች ከክትባት በኋላ መጠነኛ የሆነ የድካም ስሜትና ትኩሳት ሊሰማቸው ይችል ይሆናል። ይህ የሰውነታችን የመከላከያ ሲስተም ለክትባቱ ከሚሰጠው አጸፋዊ ምላሽ የሚመነጭ ሂደት ነው ብለዋል። ኬቨን ይን በኢንፍሉዌንዛ ሳቢያ ለከፍተኛ ህመም ለሚዳረጉ ሰዎች ነጻ ህክምና እንደሚሰጥ ሲጠቅሱ የብሔራዊ ክትባት ፕሮግራሞቻችን በጉንፋን ሳቢያ ለብርቱ ህመም ለሚዳረጉ ሰዎች ነፃ የመከላከያ ክትባትን ይሰጣሉ። እነሱም አራት ምድቦችን ይይዛሉ። አንድ ዕድሜያቸው ከ65 ዓመት በላይ ለሆኑ፣ ሁለት ነፍሰ ጡር ሴቶች፣ ሦስት ነባር ዜጎችና አራት ለምሳሌም በልብ ህመም፣ በሳምባ ህመም፣ የስኳር በሽታን በመሳሰሉ ህመሞች የተጠቁ ሰዎችን ያካትታል ብለዋል። የአውስትሬልያ ፌዴራል መንግሥት የክትባት ፕሮግራም በማንኛውም የእርግዝና ወቅት ያሉ ሴቶች ክትባቱን መውሰዱ አሉታዊ ተጽዕኖች እንደሌሉትና 85 ፐርሰንት ያህልም ውጤታማ መሆኑን ይገልጣል። ኬቨን ይህን የመከላከያ ክትባቱን ተከትቦም በተለያዩ ምክንያቶች ሳቢያ ለጉንፋን ሊጋለጡ የሚችሉ እንዳሉና በሌላም በኩል ራስን በማስከተብ በሌሎች የማኅበረሰብ አባላት ላይ ጉንፋን እንዳይዛመት በተዘዋዋሪ መንገድ መከላከል ማድረግ እንደሆነም ያሳስባሉ። ለተጨማሪ መረጃ ኢሙናይዝ አውስትሬልያ ፕሮግራም ድረገጽን ሊጎበኙ ይችላሉ። ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር፣ ሁነቶችና ታሪኮች በኤስቤስ አማርኛ